ትናንት ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ሕዝብ ባስተላለፉት መልእክት ከዛሬ ጀምሮ ወደ ግንባር በመሄድ ጦርነቱን በበላይነት ይመሩታል። ጠቅላይ ሚኒስትሩ ኢትዮጵያን ከተደቀነባት የመከፋፈል አደጋ ለመከላከልና ጦርነቱን ለመቀልበስ ወደ ግንባር ዘምቶ መምራት አስፈላጊ ሆኖ በመገኘቱ ሌሎች የመንግስት ከፍተኛ አመራሮች አመራሮችና ጠቅላይ ሚኒስትሩ ወደ ግንባር መዝመታቸው ጊዜ የሚሰጠው ጉዳይ እንዳልሆነ አረጋግጠዋል። በባህር ዳር ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መምህር አቶ ቻላቸው ታረቀኝ ጠቅላይ ሚኒስትሩ ይህን መወሰናቸው በጦሩና በደጀኑ ህዝብ ከፍተኛ ተነሳሽነትን ይፈጥራል ብለዋል። እሳቸው በአመራርነት ግንባር ቀደም መሆናቸው በመሰረቱ እንግዲህ ከኢትዮጵያን እሳቸውን ተከትሎ አገሩን ለማዳን በቁርጠኝነት መነሳት አለበት። እሳቸው ቤተ መንግስት ወጥቶ አገር ለማዳን ሲመሩ፣ ሌላው ከኋላ ቁጭ ብሎ የሚያይበት ነገር አይኖርም እና ምናልባትም መሬግምት ከፍ በጦርም ከሆነ ከኋላ ባለው ህዝብ ደጀን ንቅናቄን ይፈጥራል የሚል ግምት አለኝ። የደብረ ማርቆስ ነዋሪው አቶ ጋሻ የጌታሁንም ውሳኔው የህዝብን ተነሳሽነት የሚፈጥር ታላቅ ውሳኔ እንደሆነ ገልጸዋል። ሰራዊቱ፣ ሚሊሻው፣ ፋኖ በልበ ሙሉነት ለሀገሩ መስፋት ሆኖ ኢትዮጵያን ለማደግ እንዲነሳ ይበለጥ ያደርገዋል። ሌላውንም ሰው የጉዳዩን አሳሳቢነትም እንዲረዳ በጀግነት በልበ ምክንያቱም እንዲዋጋ ያስችለዋል። እና እኔ በግሌ በጣም ጥሩ ነው ውሳኔ ነው የሚል ሀሳብ አለኝ። ጦርነት ደግሞ አለ ድጋፍ የሚፈጠር አይደለም። ሀብት ያስፈልገዋል። ይደደዱ ድጋፍ በማድረግ ሞራል በመስጠት ሀብት በማሰባሰብ ጦርነቱን በድል አድራጊነት እንዲወጣ ያስችላል። ወደ ጦርነት የማይገባው ሰው በበቂ ሁኔታ ሀብት ለማሰባሰብ ደጅነቱን እንዲያሳይ ነው የሚጠበቀው። ጠቅላይ ሚኒስትሩ በቅርበት ለጦሩ አመራር መስጠታቸው ውሳኔዎችንም ያለመዘግየት እንዲወስኑ እንደሚያግዝ የፖለቲካና ዓለም አቀፍ ግንኙነት መምሩ አቶ ቻላቸው ተናግረዋል። የሀገሪቱ መሪ የሆነ ሰው ሲዘም ችግሩ በጣም በጥልቀት ያለው ነው ክትትል ቢጠይቅ ነው። በየቀጠናው ያሉ ክፍተቶችን በቅርበት በመከታተል እርምጃ መውሰድ ያስፈልጋል። ውሳኔዎችን ደግሞ እዛው ላይ መውሰድ ያስፈልጋል ማለት ነው። ለምሳሌ አንዳንድ ውሳኔዎች የጦር አመራሮች አሉ። ለምሳሌ የጦር ጄኔራሎቹ መሆነው ነው የሚሉ ጥያቄዎች ሊነሱ እሳቸው እዚያ ሚሄዱ ጌቶር ጀኔራሎች እዛ ጋያዩትን ወደ ወደ ጠቅላይ ሚኒስተሩ ቢሮ ተመልሰው ለማስረዳት ጊዜ የሚጠይቅ ጉዳይ ሊሆን ይችላል። መሪዎች እንደምታውቀው አርአያ መሆን አለባቸው። የመሪነት ግርሻይን የአንየኔ ከእኔ የሚጠበቀው እንደ መሪ ያን ግዴታዬን በመስክምጅ ወጣለው ብለው ሲሉ፣ ሌላው ሕዝብ ደግሞ በዛ ንዝር ምን መወጣት እንዳለበት ማየት አለበት ማለት ነው እና በእኔ ግምት ከፍተኛ ንቅናቄ ይፈጥራል። መሪዎች አርያ መሆን አለባቸው ሰርተው ማሳየት አለባቸው ሚል ነው። እንግዲህ በዛ ንጻር ስናየው ጥሩ ነገር ሊሆን ይችላል። ከምንም በላይ ደግሞ ችግሩን ጥልቀትን ለማስረዳት ይጠቅማል። ከዛም ባሻገር ከፍተኛ የሆነ የህዝብ ንቅናቄን ይፈጥራል። በዚህ በልኩ መልካም ሊሆን ይችላል ነው ውሳኔው። የንጉስ ምኒልክን ክተት የሚያስታውስና እያንዳንዱ ኢትዮጵያዊ ለሀገሩ እንዲቆም የሚያነሳሳ ተግባር ነውም ብለዋል። ሰፊው የኢትዮጵያ ጉዳዩን የማድረግ አቅም አለው። እያንዳንዱ ሰው ይሄ ጉዳይ የኔም ችግር ነው። እሳቸው ወደ ሜዳ ሄደው ወይም ወደ ጦር ግንባር ሄደው መሪ ሲሆኑ እኛ እዚህ ቁጭ ብለን ምን እንሰራለን ብሎ እያንዳንዱ ሰው ማሰብ አለበት የሚል እንድምታም አለው ማለት ነው እና ለምሳሌ የነ ሚሪ ልክና የነድየጣይቱ ልክናቄ ይህም የፈጠረው ምኒልክ አዋጅ ያውጁ እያንዳንዱ ሰው ቦታ ላይ ከቶ የቆየ ሲሉ ራሳቸውም በግንባር ተጋለጥ፣ እያለ ህዝብ ነው የጎረፈ ተቀጥሏቸው፣ ማለት ነው። ዓለምነው መኮንን ለዶች ቤሌ ራዲዮ፣ ባህር ዳር